ዛሬ የዳግም ትንሣኤ የምንለውን እሁድ ያገኘንበት እለት በመሆኑ እንግዲህ ዛሬም በድጋሚ እንኳን ለብርሃነ ትንሳኤ ዋል አደረሳችሁ አደረሰን። ሰባቱን ቀናት በሰላም አሳልፎ የዛሬዋን ዕለት ደግሞ በተለይ ምሱን የምናመሰግንባትን ባርኮ ስለ ሰጠን ክብር ምስጋና ለሱ ይሁን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የዛሬ ትምህርታችን ርዕስ ሁሉን ቻይነት የሚል ይሆናል። ሁሉን ቻይነት ሁሉን ቻይነት ለእግዚአብሔር ካልሆነ በቀር በዚህ ዓለም ላለ ነገር ሁሉ ሊሰጥ አይችልም። በዚህ ዓለም ብዙዎች አዋቂዎች አሉ፣ ብዙዎች ሀብታሞች አሉ፣ ብዙዎች የባለስልጣኖች ባለስልጣን አሉ፣ ብዙዎችም እግዚአብሔር የሰጣቸው ሀያላንን የሚሉ ኃይል ያላቸው አሉ። ብዙ የጥበብ ውጤትም ተገኝቷል በዚህ ዓለም። ሆኖም ለዚህ ሁሉ ለእነዚህ ሁሉ ሁሉን ቻይነት የሚል ቅጥል ስም ሊሰጣቸው አይችልም። ምክንያቱም እነሱ ከቻሉት በላይ ቻይ ስላለ እነሱም አንድ ቀን ተሸናፊዎች ስለሚሆኑ። ሁሉን ቻይነት የሚለው ሊሰጣቸው አይገባም። ለእግዚአብሔር ብቻ ነው የሚሰጠው። እና እግዚአብሔር በእውነት የሚሳነው ነገር የለም፣ ሁሉን ቻይ ነው። ሁሉን ቻይ እንደሆነ ቅድም በተነበበልን ወንጌል ውስጥ አንድ ቃል እናገኛለን። ወደዚያ ቃል እንሄዳለን። የዮሐንስ ወንጌል ምዕራፍ 20 የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ አነበዋለሁ። ነገር ግን ይላል የእግዚአብሔር ቃል ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ደህና 19 ጀምሮ ላነበቡ ያም ቀን ጌታ የተነሳበት ቀን ማለት ነው። እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለ ፈሩ ደጆቹ ተዘግተው ሳሉ ይላል ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ይል ሐዋርያት አይሁድን ፈርተዋል። ከፍርሃታቸው የተነሳ በሩንም መስኮቱንም ሁሉንም ዘግተዋል። መስኮት አልከፈቱም፣ በር አልከፈቱም። በህብረት በአንድ ላይ እንዳሉ እንዲሁ በተአምር ገብቶ ሰላም ለእናንተ ይሁን አላቸው ከመካከላቸው ተገኝቶ ይላል የእግዚአብሔር ቃል። ስጋን የለበሰ ሰው የሆነ መስኮት ሳይከፈት በር ሳይከፈት ቤት ውስጥ መግባት ይችላል እንዴ? ይችላል ወይ? እንዴት አይችልም። እሱ ግን ቻለን። በዚህ ዓለም ከእኔ ይልቅ የምታውቋቸው ብዙዎች ጠበብት ይኖራሉ እግዚአብሔር በሰጣቸው እውቀት ብዙ የስራና የጥበብ ውጤታቸውን ያበረከቱ ለዓለም ግን በምንም አይነት እስከ ስጋቸው በተዘጋ ቤት ውስጥ ሊገቡ አይችሉም። እሱ ግን ሁሉን ቻይ በመሆኑ ገባ። ሰላም ለእናንተ ይሆናላቸው ነው የሚለን ይህን ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደክሞ ልካቸዋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አለው። ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። እነሱ በህብረት በአንድ ላይ ሆነው ሲጸልዩ በተዘጋ ቤት ውስጥ ገብቶ ሁሉን ቻይ በመሆኑ ሰላም ለናንተ ይሁን፣ እንደ ተናገርኳችሁ ተነሳውላችሁ ደስ ይበላቸው አላቸው። ብቸኛ ለነበረው ግን አልተገለጠለትም። ሁልጊዜ ብቸኝነትን የሚፈልጉ ሁሉ በረከት እግዚአብሔርን አያገኙ፣ ምስጢር እግዚአብሔርም አይገለጥላቸው። ኅብረትን ለሚፈልጉ ነው የምድሩም የሰማዩን በረከት የሚሰጣቸው። እና ይህ ሰው ምንም እንኳ ለአገልግሎት የወጣ ቢሆንም ብቻውን ስለነበረ አልተገለጠለትም። በኅብረት ላይ በኅብረት ይጸልዩ በነበሩ መካከል ተገልጧል። ያዩትን ደግሞ ሲነግሩት አላምንም አለ። ተመልከቱ ሁል ጊዜ ብቸኛ ሰው እንኳን ሌላ ስለ እግዚአብሔር መስጢር እንኳን ሲነግሩት አይገባውም። ምክንያቱም እግዚአብሔር መንፈስ ቅዱስ በአእምሮ ውስጥ አልፎ መስጢርን ስለማይገልጥለት፣ የጨለመውን አእምሮውን ስለማያበራለት የመለኮትን ስራ ሁሉ ሲነግሩት አይገባው፣ ውሸት ነው የሚመስለው ሁልጊዜ እና አላምንም አለ እንዴ አረ እባክህ ጌታ ተነስቷል፣ አይተነዋል አሉት። እርሱ ግን የችንካሮን ምልክት በእጆቹ ካላየሁ ጣቴንም በችንካሮ ምልክት ካላገባሁ እጀንም በጎኑ ካላገባ ኋላ ምንም አላቸው። በዚህ ዓለም ባለፈው እንዳፈሩት አሁንም እንዳሉት ኮሚኒስቶች። ምክንያቱም እነሱ ስለ ረቂቁ ዓለም ስለ መለኮታዊ ነገሩ ስለ መለኮታዊ ጥበቡ ስለ አያልነቱ ስለ አምላክነቱ ሲነገሩ አይገባቸውም። እንዴት ሊሆን ይችላል ሁል ጊዜ ጥያቄ ነው። እና ይህ ሰው ልየው፣ ልንካው። ልክ እነዚህ ሰዎች እግዚአብሔር የምትሉት ካለ እንየው፣ እግዚአብሔር የምትሉት ካለ እንንካው፣ እንዳሰው እና ከዚያ በኋላ እነመን እንደሚሉት። ቅዱስ መጽሐፍ ደግሞ እንኳን እግዚአብሔርን እሱ የፈጠራትን ፀሐይ እንኳ ጠጋ ብላችሁ መመልከት አትችሉም። የሰው ልጆች የፈጠሯቸውን ጨረሮች እንኳን በትክክል መመልከት አትችሉም። እግዚአብሔርን በመለኮቱ እነቶ አይቶ የሚድን ፍጡር የለም ይላል። የሚያምን ጠፋ። እነየው ያውም እኮ እነዚህን ሰዎች ለማስደሰት ብሎ ስጋ ለብሶ በዚህ ዓለም ሰላሳ አራት ዓመት ሙሉ ኖረ፣ ተዳሰሰ፣ ተተፋበት፣ ተገረፈ፣ ታየ። ደግሞ ከዚያም በኋላ እንደገና ይነሳ ነው መሰል ነገሩ። ልክ እንደ ቶማስ አናምንም የሚኗል። ቶማስ ከእነዚህ ሰዎች ውስጥ ባይደመርም ካላየሁ አላምንም በማለቱ ስህተት ነበረ አመለካከቱ። ያም ሆነ ከስምንት ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበር። ተመልከቱ፣ ብቻውን ነበር አልተገለጠለትም። ሲነግሩትም አላምንም። ምክንያቱም ሲነገረው ማመን መቼም ከእግዚአብሔር የሚሰጥ ጸጋ ነው። አሁን ግን ይሄ ሰው በህብረት ካሉት ውስጥ ገባ፣ አብሮ ጸለየ፣ ተገለጠላቸው። የተገለጥኩ ለአንተ ስል ነው ፣ ለሁለተኛ ጊዜ የተገለጥኩ ለአንተ ስል ነው ብሎ አስደሰተው። በል እጆችህን ወደን ያምጣ ችንካሮች የነበሩባቸው እጆችን፣ እግሮችን፣ ጦሮ የነበረበት ጎኔን ዳሰህ እና እመን ተባለ የሚደግመው ይህ ድርጊት ሲፈጸምና ጌታ ሁለተኛ በዚያ ቤት ሲገባ ደግሞ ያ ቤት ተዘግቶ ነበር ነው የሚለው ደጆቹ ተዘግተው ሳሉ ነው በተአምር ገባ ያው በመካከላቸው ቆሞ ለቶማስ ይህን ነገር አበሰረው ያን ጊዜ ቶማስ ጌታዬ አምላኬም ብሎ መለሰለትና ሰገደለት አሁን አምኛለዋ አለ ይላል አምላካችን ኢየሱስ ክርስቶስ ግን አንተ ስላየኸኝ ነው ያመንከው። እንዳንተ አይተው የሚያምኑትን እኔ አላመሰግናቸው። ብፁዓን የምላቸው ቅዱሳን የምላቸው ክቡራን የምላቸው የተነገራቸውን ሰምተው በመስማት ብቻ ፈተናውን አልፈው እኔን ያመኑትን ነው ማለት ሳያዩ የሚያምኑትን ነው። አንተ ስላየኸኝ ነው ያመንከው። ነገር ግን ሳያዩ የሚያምኑ ብፁዓን ናቸው ክርስቲያኖች እኛ እግዚአብሔርን አይተነዋል እንዴ አይተነዋል አምላካችን ኢየሱስ ክርስቶስ በቀራንዮ ሲሰቀል አይተናል ከሞት ሲነሳ አይተናል ዛሬ አሁን ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ በመካከላችሁ ነኝ አለ አሁንም በመካከላችን ነው አይተነዋል ታዲያ እንዴት አመን? ዛሬ ሁለት ህጻናት ተጠምቀዋል። እኛም በልጅነታችን የተጠመቅነው እንደነሱ ነው። እኛ በተጠመቅንበት ጊዜ እናውቃለን? አይተናል? አላየንም። ታዲያ እንዴት አመን? እናታችን ስትወልደን አላየንም። ታዲያ እንደወለደችን አድርገን አረጋግጠን እማየ ብለን በእናትነቷ እንዴት አመን? ስለ ገነት ተነግሮናል። አላየንም። እንዴት አመን? ስለ መንግስተ ሰማያት ተነግሮናል። አላየንም። ስለ ዓለም መላእክት፣ ስለ መላእክትኛንም ጠባቂነት፣ ስለ መላእክትኛን አገልግሎት ተነግሮናል፣ ግን አላየንም። ታዲያ እንዴት አመን? ንገረኝ እስኪ እነዚህን የመሰሉትን ነገሮች ሁሉ እንዴት አመን? እንዴ ነገሩኝ እንጂ አቤት፣ ሰምተን ነው መስማት ይላል። እምነት ከመስማት ነው። እምነት ከመስማት ነው። ያ መስማት ደግሞ በእግዚአብሔር ቃል ሊሆን ይገባል። እምነት ከመስማት ነው። ሰምቶ ማመን ከሞት ያስነሳል። የዘላለም ህይወትን ያስገኛል ከዲያብሎስ ባርነት ነፃ ያወጣል። የመላእክት ጓደኛ እንድንሆን ያደርጋል። ሰምቶ ማመን በመለኮትና በእኛ መካከል ያለ በተለይ መለኮት እኛን የሚለካበት ትልቅ ሚዛኑ ነው። እናንተ ስላየኸኝ ነው ያመንከው፣ ሳያዩ የሚያምኑ ብፁዓን ናቸው ብሏልና። እንግዲያውስ እኔ አሁን ያልኳቸውን ሁሉ እኛ አላየንም፣ ሰምተን ግን አምነናል። እንግዲያው ምን እንባላለን? ምን እንባላለን ሁላችን በአንድ ቃል ተናገሮስ፣ ምን እንባላለን? ብፁዓን ነው የምንባለው። ብፁዓን ማለት እኮ የተመሰገኑ ማለት ነው። እና እንዲህ ያለ ጸጋ ነው የተሰጠን። ገና በፊቱ ቆመን የዘላለም ብስራትን የዘላለም ደስታን ከመቀበላችን በፊትም ሰምተን ያመን እኛ በመለኮት ቃል ብፁዓን የሚል ጸጋና በረከት ተሰጥቶናል። እንግዲህ በዚህ ምንባብ ውስጥ ይህን ታሪክ በአጭሩ ስናገኝ ሁሉን ቻይነት ወደሚለው ርዕስ የለ ሂድና፣ ሁሉን ቻይነት የሚለው ቃል ሊሰጠው የሚገባው ለአምላካችን ለኢየሱስ ክርስቶስ ነው ብያለሁ። ለምንድን ነው ሁሉን ቻይነት የሚለው ቃል ለሱ እንዲሰጠው የተገባው? የሚሳነው ነገር ስለሌለ። ተመልከቱ፣ በተዘጋ ቤት ውስጥ ገባ፣ ቤቱ እንደተዘጋ ወጣ። ይህ ለምን ሆነ? የሚሳነው ነገር ስለሌለ። ይህን የምናየውን ዓለም ሁሉ ካለመኖር ወደ መኖር አምጥቶ አስገኘ። እንዴት ቻለው? የሚሳነው ነገር ስለሌለ። ይህን የፈጠረውን ፍጥረት ሁሉ ከተፈጠረበት ጀምሮ እስካሁን ድረስ እየመገበ እየጠበቀ አቆይቶታል። ለምን? የሚሳነው ነገር ስለሌለ። ቀንና ሌሊትን ያፈራርቃል። ክረምትና በጋን ያፈራርቃል። ኃያላንን ያዋርዳል። ትሑታንን ከፍ ከፍ ያደርጋል። ድሆችን ያበለጽጋል። ባለጸጎችን ድሃ ያደርጋል። በእውቀት የሚመኩትን ደንቆሮች ያደርጋል። እንደገና ደግሞ ደንቆሮች ነን የሚሉትን አዋቂዎች ነዋቂዎች ያደርጋል። የሚሳነው ስለሌለ የሰማይና የምድር ጌታ ሰው ሆኗል እኛ የሆነውን ሁሉ ከኃጢአት በቀር ሆኗል፣ ሞቶአል፣ ተነስቶአል። ለምን? የሚሳነው ነገር ስለሌለ። አሁን ደግሞ በመለኮቱ ፍጥረቱን ሁሉ ይጠብቃል፣ ያያል። ለምን? የሚሳነው ነገር ስለሌለ። የሚገርመው ቅዱስ መጽሐፍ ምን ይላል? የእያንዳንዳችን የራሳችን ጸጉር ይቆጥራል ይላል። አይገርማቸው? የእያንዳንዳችንን ጸጉር ከተፈጠርንባት ቀን ጀምሮ ወደ መቃብር ወርደን አፈር እስኪበላው ድረስ የነበረውን በየጊዜው እየላጨን እየቆረጥን የጣልነውን ይቆጥራል አዳም ከተፈጠረበት ጊዜ ጀምሮ እስካሁን ድረስ የሰው ልጆችን ሁሉ ከዋክብትን ሁሉ ይቆጥራል እንዲያውም ቅዱስ መጽሐፍ በየስማቸው ይጠራቸዋል ይላል ለምን ሁሉን ቻይ ስለሆነ የሚሳነው ነገር ስለሌለ ተመልከቱ በተዘጋ ቤት ከገባ በተዘጋ ቤት ከወጣ ከእመቤታችን ሲወለድም በድንግልና ተወለደ ብንል ሊያስደንቀን አይገባም። እንዴት ሊሆን ቻለ ልንል አይገባም። አንድ ነገር ልጥቀስላችሁ። እመቤታችን ከመጽነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደች በኋላ ለዘላለም ድንግል ናት ብለን ደፍረን ስንናገር፣ እንዴ ከመጽነሷ በፊትስ ጥሩ ድንግል ትሁን፣ ከመውለዷ በኋላም ድንግል ትሁን፣ ከመውለዷ በፊትም ድንግል ትሁን፣ በወለደች ጊዜ እንዴት ድንግል ልትሆን ትችላለች የሚሉ አሉ። ትከታተሉኛላችሁ። ምክንያቱም የእኛን ስጋ ተዋህዷል። የእኛን ስጋ ከተዋህደ ታይቷል፣ ተጨብጧል፣ ተዳስቷል ሰው ከሆነ ህፃን ከሆነ ድንግልናዋ እንዳለ እንዴት ሊወለድ ቻለ? ስለዚህ እናንተ ክርስቲያን ነን የምትሉ ሞኞች፣ ጭላጭሎች ናቸው ይሉናል። ሰው ሆኗልና የግድ በሚወለድበት ጊዜ ድንግልና ሊኖር አይገባውም አይችልምም የሚሉ አሉ። ነገር ግን በዚህ በተዘጋ ቤት ውስጥ አምላካችን ኢየሱስ ክርስቶስ ገባ። ስጋ አለው፣ አጥንት አለው፣ እኛን ሆኗል፣ እኛን ተዋህዷል፣ ሰው ሆኗል። ምንም በመለኮቱ የሰማይና የምድር ጌታ ቢሆንም በዚያ በተዘጋ ቤት ውስጥ እንዴት ገባ? በዚያ ያ ቤት እንደተዘጋ እንዴት ወጣ? ንገሩኝ። ዋካችሁ በምን በመንፈስ ቅዱስ ጥሩ። ሁሉን ቻይ ስለሆነ ሁሉን ቻይ በሆነ በመለኮታዊ ኃይሉና ጥበቡ የሚሳነው ነገር ስለሌለ በተዘጋ ቤት ውስጥ ገባ ወጣ። በእመቤታችን በተዘጋ በድንግልናዋ ደግሞ ገባ ወጣ። መጀመሪያም ሲጸነስ በመንፈስ ቅዱስ ነው ይለናል መጽሐፍ ቅዱስ። ሲጸነስም በመንፈስ ቅዱስ ነው፣ በተአምር ነው፣ በወንድ ዘር አይደለም። እሷም ያለ ወንድ ዘር እንዴት ይሆንልኛል ብላ ቅዱስ ገብርኤል የሚሳነው ነገር ስለሌለ ነው ብሏት ከእግዚአብሔር የመጣውን ቃል ደግሞ ማመን ባህሪዋ ስለሆነ እመቤታችን እንግዲህ አውስ እንዳልከ ይሆንልኝ ስትል በተአምር ነው የተጸነሰው በተአምር የተጸነሰ በተአምር ድንግልናዋ እንዳለ ቢወለድና ተወለደ ብንል የሚያሳፍር ነገር አለ? ምንም ያጠራጥር ነገር አለ? የእሱን ስራ ከኛ ስራ ጋር ካወዳደር ነው ሊሆን አይችልም። ነገር ግን የእሱ ስራ ልዩ ነው። አምላክ ነው። ሁሉን ቻይ ነው። የሚሳነው ነገር የለም። ካል ይሆናል እና በተዘጋ ቤት ውስጥ እንደወጣ እንደገባ፣ በድንግል ማርያም ማህፀንም ድንግልናዋ እንዳለ ገባ ወጣ። እመቤታችንም በትናንትናው ዕለት ልደቷን አስበናል። እሷም የተወለደችው በተአምር ነው። ወላጆች ሐናና ኢያቄም ሸምግለው እንደ ሐናና እንደ ሳራና እንደ አብርሃም ሸምግለው አብቅተው መቃብራቸውን ብቻ ነው የሚጠባበቁት፣ ጊዜ ሞታቸው በኋላ ግን የእግዚአብሔር መንፈስ በራእይ መጣ። ልጅን እንደሚሰጣቸው ነገራቸው። ያ ልጅ ደግሞ ወንድ ቢሆን ሴት ቢወለድ ለእግዚአብሔር ቤት እንደሚሰጡ ብፅዓት ገቡ። እነሱም እሷ በእርጅና ተወለደች። ለምን? የሚሳነው ነገር ስለሌለ ሴቶች ለመውለድ ካቆሙ በኋላ የማይገመት ነገር ቅድስታና ሞቷን ብቻ በሶስት እግር እየሄደች ማለት በምርኩዝ የሚሳነው ነገር ስለሌለ እሷ ተወለደች። የሚሳነው ነገር ስለሌለ ደግሞ እንድትችለው አደረገ። እንግዲያ ሰማይና ምድር አይችሉትም፣ እንድትችለው አደረገ። እና በነገራችን ላይ ትናንትና የእሷን የተወለደችበትን እለት አስበን ውለናል። ያ ደግሞ ለእኛ ታላቅ ክብር ነው። በዚህ ዓለም ያሉ መሪዎችና አንዳንድ ደህና ስራን የሰሩ ለሀገራቸው ታሪክ ትተው የሄዱ እንኳን የልደት በዓላቸው ይከበርላቸዋል። እንደኛ እንዳልታደልነው አንዱ ሲሞታ አንዱ የአንዱን ታሪክ እንደሚያጠፋው ሳይሆን አሁን እዚህ ሀገር እኔ ከመጣው እንኳን ስንቶች መሪዎች የልደት በዓላቸው ሲከበርላቸው አየሁ። ለምን መልካም ታሪክ ትተው ስላለፉ። የእሷ ታሪክ ልዩ ነው። የእሷ ውለታ ልዩ ነው። የእሷ ክብር ልዩ ነው። በዚህ ምድር የእሷን የልደት በዓል ማክበር መቼም በረከት ነው። የቅዱሳን መታሰቢያም ለበረከት ነው ይላልና። እና በእውነቱ ትናንት አስበን ውለናል። በተለይ በሀገራችን ልዩ ነው የእሷ የልደቷ መታሰቢያ። ሀገራችንም፣ ሁላችንም እግዚአብሔር እንዲባርክን ቅዱስ ፈቃድ ይሆንልን። ጥሩ ነው እንግዲህ እንዲሁ ዝም ብዬ ስለ ሁሉን ቻይነቱ የሚሳነው ነገር ስለሌለው እኔ ተናግሬ ዝም ብል የእኔ ቃል ይመስላል። አሁን አንዳንድ ጥቅሶችን ከመጽሐፍ ቅዱስ አነብላቸዋለሁ። እግዚአብሔር ሁሉን ቻይ እንደሆነ የዳዊት መዝሙር መዝሙር 134 ቁጥር ስድስትን ስንመለከት እግዚአብሔር ሰማያትን ሁሉን ቻይ በመሆኑ የሚሳነው ነገር ባለመኖሩ እንዴት እንደፈጠራቸው ፍጥረትን ሁሉ እንዴት እንደፈጠረ እንዴት እንደሚጠብቅ ይነግረናል። ትንቢተ ኢሳይያስ ምዕራፍ አርባ። ቁጥር 12 እስከ 16 ደግሞ እንዲህ ይለናል። መቼም የሚያስደንቅ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 12 እስከ ስንት አልኩኝ? እስከ 16 ውኸችን በእፈኙ የሰፈረ ይላል። ውኸችን በእፍኙ የሰፈረ ሰማይንም በስንዝር የለካ የምድርን አፈር በመስፈሪያ ሰብስቦ የያዘ? ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? ንገሩኝ እስኪ ውኃችን በእፍኞ የሰፈረ ማለት በዓለም እንግዲህ የምታውቁትን የምትነግሩን ምሁራኑ ዓለም ሶስት አራተኛዋ ምንድን ነው የሚባለው? ውሃ ነው። ውቅያኖሶችን ሁሉ በዓለም ያሉትን ፈሳሾች፣ ውሃዎች ሁሉ ጥልቆችን ሁሉ በእፍኙ የሰፈረ ይ በእፍኙ የሰፈረ ሰማይንም በስንዝር የለካ ሰማይንም በስንዝር የለካ። ህዋውን ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ ሄዶ የደረሰበት አለ እንዴ? ይህን ሰማይ የምንለው ህዋውን ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ ሄዶ አቋርጦ የደረሰበት ፍጡር አለ ወይ? በታሪክ ውስጥ እንዳለሳሳት አለ? የለም። እሱ ግን በስንዝሩ ለክቶታል ይላል። ሰማይንም በስንዝሩ የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ የምድርንም አፈር በመስፈሪያ ሰብስቦ የያዘ እኛ እንዴ ተቆለለ አፈር እዚህ አለ ምን ወስድበት በታጠሪ እስካሁን ድረስ ይህን ግቢውን ስናጸዳ የተቆለለ፣ እሱ ግን የዓለምን የምድሯን አፈር ሁሉ ሰብስቦ ይዟል። ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? ማን ነው ይሄን ሁሉ ያደረገ? ምናልባት ኢትዮጵያውያን አዋቂዎች ነን፣ ኮሚኒስቶች ነን የሚሉ ኢትዮጵያውያን እንደዚያ ሳያፍሩ እንዳሉት ቢኖሩ ኖሮ እኛ ነን ይሉ ነበር። እርግጠኛ ነን፣ ምክንያቱም ከሁሉም በላይ እኛ ብለው ነበር። እንኳን ያድሮት ኃይላት ተፈጥሮን በቁጥጥር ስር እናደርጋለን ብለው ነበር። ተፈጥሮን በቁጥጥር ስር ካደረጉ ልክ እንደዚህ ነው፣ ሰማያትን መሰንዝር በሰንዝር ውሃዎችን በፍኝ መስፈር በአጠቃላይ የሚሳን ነገር አለመኖር ማለት ነው። እና መቼም አንዳንድ ደካሞች ሊሉ ይችሉ ይሆናል። ነገር ግን አይሆንም። የእግዚአብሔርንስ መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? እውቀትንስ ማን አስተማረው የማስተዋልንስ መንገድ ማን አሳየው ማን ነው ለመለኮት ያሳየው ራሱም በራሱ እነሆ አህዛብ ይላል በገንቦ እንዳለች ጠብታ ናቸው በሚዛንም እንዳለች ትንሽ ትቢያ ተቆጥረዋል አህዛብ ማለት ሃያላንን የሚሉ ትምክህተኞች በትንሽ ገንቦ እንዳለች የውሃ ጠብታ ናቸው በሚዛን ላይ እንዳለች ትንሽ የመሬት ትቢያ ናቸው። ለሱ እንደ ምንም አይቆጥራቸውም። እፍ ሲልባቸው እንዳልነበሩ ይሆናሉ። እኔ በአንድ ክፍለ ሀገር ያየሁትን ልንገራቸው። በሀገራችን መቼም ያልተሰራ ጉድ የለም። ተማሪዎች ወጣቶች፣ በሙሉ የሀፓዎች ናቸው ተብለው ተወንጅለውም ስለነበር እና የአንድ ክፍለ ሀገር የኢሰፓ ተጠሪ ነው። ትምህርት ቤት ሄደና ተማሪዎቹን ተማሪዎችን ከየክፍላቸው እንዲወጡ አደረገ። እና ሁሉንም በሉ እንግዲህ የትምህርት ቤቱን ግድግዳ ያዙት፣ በሁለት በሁለት እጃችሁ አለ። ልክ እንደዚህ ግድግዳውን እንደዚህ እንደነካ ነው፣ ንኩት አለ። ሁሉም ግድግዳውን ያዙ፣ ነኩ። በሉ እንግዲህ አንድ ሁለት ሶስት ስል ሁላችሁም ትገፋላችሁ አለ። ግድግዳውን ካልተገፋላችሁ ግን ከመካከላቸው አንዳችሁ እጃችሁን አወጣችሁ አልቻልንም በሉኝ አለ። ይህ እንግዲህ የሆነ ነው በአይን የታየ ነው መላችሁ በሉ። አንድ ሁለት ሶስት ግፉ አለ። አሁን እነዚህ ተማሪዎች እያጣጣሩ እያጣጣሩ ደግሞ ፈሩ። ምክንያቱም ከኋላ አፈሙዛል ያ ሌላ አቅማችን ሁሉ ጨረሱ። እንግዲህ ያው የጨረሰን እንጂ ራሱ ጉዳይ ብሎ አንዱ እጁን አወጣ እየፈራ አልቻልንም አለ አንዱ ተማሪ ሁሉን ወክሉ ሁላችሁ የኛን አብዮት ገፍተን እንጥላለን ማለት ይህን ግድግዳ ገፍቶ እንመጣል ነው አለ። አይገርማችሁ። ምክንያቱም ከሁሉም በላይ ነው የኛ ሀይል። በቂ መሳሪያ አለን፣ በቂ ወታደር አለን፣ በቂ ምሁራን አሉን፣ በቂ ሀብት አለን፣ በቂ ጥበብ አለን። እናንተን ትላትሎችን ክቶች ምንፈራበት ምክንያት ምንም የለም። ይሄን ግድግዳ ገፍቶ እንደመጣል ነው። እግዚአብሔርን ደግሞ በዚያው ልክ እንደሌለ በየማጀቱ በየመስሪያ ቤቱ ትምህርት ይሰጠ ነበር። እኛ ነን ከኛ በላይ ምንም የለም። እንዲያ አይል የነበረው ሰውዬ ዛሬ እንደአንድ ፍየል ረኛ ሜዳ ላይ ተይዞ ልጆች እጅግሩን አስረው ከርች ሊያስገቡታል። በጣም የሚገርም ነገር ነው ያ ይመካበት የነበረ ሁሉ መሳሪያ የለም እንደው ለምሳሌ ያል ትንሾቹን የእኛዎቹን ጠቀስን እንጂ በአለም ታሪክ ውስጥ እንደዚህ አይነት ሀያላንን የሚሉ ነበሩ ዛሬም አሉ ዛሬም በአገራችን ያሉት ያው ናቸው ምንም ለውጥ የላቸው በኃይል በመመካት በእውቀት በመመካት እግዚአብሔርን ባለማስቀደም እግዚአብሔርን በመጠራጠር እግዚአብሔርን በመካድ ስለ እምነት ደንታ ለመስጠት ለኑሯቸው ብቻ በማሰብ እንዲያውም ባይበልጡ እና እንደዚህ አይነት ፍጡርን አይቶ መኖሩ ራሱ ሁሉን ቻይ አምላክ ነው እንደዚህ አይነት ያላቅም የሚንጠራረን አባቶች እንኳን ያላቅም መንጠራራት ጅማትን ይበጥሳል አሉ ያላቅም መንጠራራት እየተንጠራሩ እያየ ዝም ዝምታውም ራሱ ሁሉን ቻይነቱን ያመለክታል እና እነዚህ ሁሉ ሲያልፉ እግዚአብሔር ግን አለ ሰማይና ምድር ሲያልፉ እግዚአብሔር ግን ለዘላለም ይኖራል ታዲያ ይህን ቃል ይህን የእግዚአብሔር ኃይል የተገነዘበ ጻድቁ ኢዮብ እንዲህ ሲል ተናገረ። መጽሐፈ ኢዮብ ምዕራፍ አርባ ሁለት ቁጥር ሁለት ኢዮብ ስንት አልኩኝ? ኢዮብ አርባ ሁለት ቁጥር ሁለት እግዚአብሔር ማስተዋሉን ሰጥቶት የእሱን ድንቅ ስራ ካየ በኋላ ደግሞ ሰው የማይችለው ፈተናና መከራ ደርሶበት ያ ሁሉ ካለፈ በኋላ ምን አለ ጻድቁ እዮ? ሁሉን ታደርግ ዘንድ ቻይ እንደሆንህ አሳብህም ይከለከል ዘንድ ከንቶ እንደማይቻል አውቄአለሁ። ሁሉን ቻይ እንደሆንክ እኔ ተረድቻለሁ፣ አልጠራጠርም። ያሰብከው ነገር ሁሉ ይሆናል፣ የሚከለክለውም የለም ሀሳብህን አለ እዮ። ምክንያቱም ቅድም እንዳልኳችሁ ራሱ የራሳችሁ ጸጉር እንኳን የተቆጠረ ነው ይላል። እኔ እንጃ። እኔ አሁን ጥበበኞች አሉ አሜሪካን ውስጥ ነው፣ የአንድን ሰው ጸጉር በትክክል ይቆጥሩ ብላችሁ ነው። እኔ እንግዲህ ምናልባት ይችሉ ይችላል እንደሆነ አላውቅም፣ ግን አይመስለኝም። እና ቅዱስ ገብርኤልም እዮብ ተናግሯል፣ ሰዎች አምነዋል። እግዚአብሔር የሚሳነው እንደሌለ ብሎ ዝም አላለም። ለእግዚአብሔር የሚሳነው ነገር የለም ብሎ ለዓለም ይህን ቃል ተናግሯል። እና እግዚአብሔር አምላክ የሚሳነው ነገር የለም። የሚሳነው ነገር ባለመኖሩ ክርስቲያኖች የሩቅ አምላክ ይመስለናል እንጂ የቅርብ አምላክ ነው፣ ከእኛ ጋር ነው ያለው በማንኛውም ቦታና ስራ ሁሉ። ይህ ሞትን አሸንፎ የተነሳ አምላክ አምላካችን ኢየሱስ ክርስቶስ ሁሉን ቻይ ነው ተነጋግረናል። እና ትንቢት ኤርምያስ ምዕራፍ 23 ቁጥር 23 እንዲህ ይላል የእግዚአብሔር ቃል እኔ የቅርብ አምላክ ነኝ እንጂ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። እደግሞአለሁ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሽግ እኔ አላየውምን? ሰማይና ምድርን የሞላው እኔ አይደለሁምን? ይላል የሰራዊት ጌታ እግዚአብሔር። ክርስቲያኖች፣ በዚህ ዓለም ብዙዎች ሰዎች ጨለማ ለብሰው ሰው ብዙ እግዚአብሔርን የሚያስቀይም ሥራ ይሠራሉ። በዚህ ዓለም ብዙዎች ሰዎች ቢሮ ዘግተው አዳራሽ ዘግተው አገር የምትፈርስበትን ህዝብ የሚበታተንበትን የሚጠሉት ሰው የሚሞትበትን ይመክራሉ። ክርስቲያኖች በዚህ ዓለም ብዙዎች ሰዎች ቤተ ክርስቲያንን ለማጥፋት ቤተ ክርስቲያንን እንዳልነበረች ለማድረግ ይመክሩ ነበር ይመክራሉም። ዛሬም በዚህ ዓለም ብዙዎች ተንኮለኞች ሁለት ሶስቱ ነው የተፋቀሩ ባልና ሚስትን ለማፋታት ይስማማሉ። የተንኮሉን ስልት ይነጋገራሉ፣ ይዋዋላሉ። በዚህ ዓለም ብዙዎች ሰዎች ደግሞ የተፋቀሩ ባልንጀሮች የሚለያዩበትን ተንኮል ይመካከራሉ። ብዙዎች ሰዎች ጨለማ ለብሰው ተሰውረው የሰው ሚስት ይሰርቃሉ። ብዙዎች ሰዎች ጨለማ ለብሰው ቦታን ተገና አድርገው ተሰውረው የሰው ባልን ይቀማሉ። ብዙዎች ሰዎች ደግሞ በሰው ፊት ሊያደርጉት የማይገባውን ነገር ተሰወርን ተሸሸግን ብለው ያደርጋሉ። እግዚአብሔር ግን ያን ሁሉ ያያል። ኃያላንን የሚሉ አገሮችም ኃይል የሌላቸውን አገሮች ደግሞ በበለጠ ለመበታተን ሲስማሙ፣ ሲመካከሩ፣ ስልቱን ሲወያዩ እግዚአብሔር ያያል። በዚያ ሁሉ እግዚአብሔር ያያል። እግዚአብሔር የሌለበት ቦታ ስለሌለ ጉድጓድ ቆፍረው ጉድጓድ ውስጥ ቢማከሩ ያያል። ከውቅያኖስ ውስጥ ሆነው ቢነጋገሩ ያያል። ሰማይ ላይ ጨረቃ ወጥተው ቢመካከሩ ያያል። እሱ የሌለበት ስለሌለ የሚገርመው ልብ ውስጥም ገብቶ ያያል። የዚህ ዓለም ጠበብት፣ ሐኪሞች፣ ዶክተሮች ውስጥ ያለውን ሆድ ውስጥ ያለውን በሽታ ለማወቅ ስንት ነው የሚቸገሩት? በዚህ ሰሞን አየሁኝ፣ መርጌታ እንዲደረታቸውን እንትን ተሰማኝ ብለው ሐኪም ቤት ሄደን አሁንም ተሽሏቸዋል። ቤታቸው ተኝተዋል። አሁን ተሽሏቸዋል። እግዚአብሔር ይመስገን፣ ደህና ናቸው። እና ውስጥ ያለውን ነገር ለማወቅ ስንት ደከሙ መሰላችሁ? ቀጠሮ ሲቀጥሩ፣ ቀጠሮ ሲቀጥሩ፣ እንደገናም ባለፈው ሐሙስ ዕለት ከጠዋት ጀምረው እስከ ማታ ድረስ ለማወቅ ብለው አንድ የሆነ መሳሪያ ውስጥ ምንድን ነው ኢንዶስኮፒ ምንድን ነው ይባላል፣ ውስጥ ከትተው በቴሌቪዥን ሲያዩ ሲቸገሩ ሲጨነቁ ምን ሲሉ፣ ማደንዘዣ ሲረጩ መርፌ ሲወጉ ምን ሲሉ፣ ለምን ውስጥ ገብተው እንደ ልባቸው ማየት ስላልቻሉ። እግዚአብሔር ግን መርፌ አይፈልግ፣ ኢንዶስኮፒንግ አይፈልግ፣ ቴሌቪዥን አይፈልግ፣ ምንም የሚፈልገው ነገር የለ፣ ማዳመጫ አይፈልግ፣ መሳሪያ አይፈልግ፣ ልባችን ገብቶ ያያል የእያንዳንዳችንን የሚገርመው ደግሞ የእያንዳንዳችንን በእያንዳንዳችን ልቡና ውስጥ ይገኛል። እኔ አንድ ነገር ትዝ ይለኛል ሁልጊዜ በቴሌቪዥን አንድ ነገር ሳይ፣ አሜሪካን ውስጥ ያሉ ቴሌቪዥኖች ሁሉ ያን ያሳያሉ። በዓለም ውስጥ ያሉ ቴሌቪዥኖች ጣቢያቸው የዓለም ከሆነም እንደ የኢትዮጵያ ውስጥ ሆነንም እዚህ ውስጥ የሚሆነው እናያለን በቴሌቪዥን። ሰውየው አንድ ነው፣ ሰውየው አንድ ነው። ነገር ግን በቴሌቪዥኖች ሁሉ በእነዚህ መሳሪያዎች በፊልሞች ሁሉ ይታያል። በአገሩ ሁሉ አንድ ነው። በእርግጥ መልስ አይሰጥም። ይታያል፣ ሲናገር ይሰማልኝ። ያ ነው ትልቅ ምሳሌ የሚሆነኝ ይህ ፍጡር በመሆኑ ደካማ ስለሆነ የሰው ልጅ የሰራው የጥበብ ውጤት በሁሉም ዓለም እንዲታይ ያደረገው ነገር ግን ሲጠይቁት መልስ አይሰጥም። ፊልም ብቻ ነው፣ ፎቶ ብቻ ነው፣ ድምፅ ብቻ ነው። መልስ አይሰጥም። አምላካችን ኢየሱስ ክርስቶስ ግን እንደዚያ በእያንዳንዳችን የልቡና ቴሌቪዥን ተገኝቶ የሚጠይቁትን ሁሉ የሚናገሩትን ሁሉ ይሰማል። የሚጠይቁትን ይመልሳል፣ ያያል። የሚሳነው ነገር ስለሌለ በእያንዳንዳችን ልቡና ውስጥ እንኳን አለ ለማለት ነው። እና እግዚአብሔር ግን ያያል፣ ሁሉን ነገር ያያል። ታዲያ ያይ ያይና፣ ይመለከትና፣ አንድ ቀን ይፈርዳል። ዝም አይልም። አንድ ቀን ይፈርዳል። ዝም አይልም። ነገር ግን እነዚህ ክፋትን የሚያደርጉ ሰዎች እየታገሳቸው በሄደ ቁጥር እንደሌለ ይቆጥሩታል መሰለኝ ይገፉበታል። ምን አለ እግዚአብሔር ቃል፣ እጸንሆ ለአሞሪዮን እስከ አሜት ፍጽም ኃጢአቱ ማለት አሞሪዮን የተባለ እቡይ ሰውን የማያፍር እግዚአብሔርን የማይፈራ ሰው ኃጢያቱን እስኪ ጨርስ እጠብቀዋለሁ ይ ኃጢያቱን እስኪ ጨርስ ወይም ደግሞ እስክንመለስ፣ በዚህ ዓለም ሰዎችን ሁሉ ሲታገሳቸው የምናየው ክፎችን ሁሉ ሲያልፋቸው የምናየው አንድ ኃጢአታቸውን እስኪጨርሱ፣ ሁለት ይመለሱልኝ እንደሆን ብሎ እንጂ ኃጢአትን ፈቅዶ አይደለም። ነገር ግን ብዙዎቻቸው የዓለም ሰዎች ኃጢአትን እንደፈቀደ ያያሉ፣ ወይም እንደሌለ ይጠራጠራሉ፣ ተሰውረው ብዙ ሥራ ይሰራሉ። እኛስ ክርስቲያኖች ከመካከላችንስ እኛስ ክፉና ደግን ካወቅንበት ጊዜ ጀምሮ ስንት ጊዜ ጨለማን ተገን አድርገን በጨለማ ተሰውረን ክፉ ሥራ ሰርተናል። ቦታ አንተ ገና አድርገን ስንት ጊዜ እግዚአብሔርን አታለናል። እኔ አሁን ከመካከላችሁ መቼም እኔ ፍቅረ እዚህ ቁጭ ብሎ አሁን አሁን አባታችን ጋር ፍቅረን አላማም መቼም ያልታደልን አይደል መቼም ዘወር ሲል ነው ላጥም እናደርገው እ እዚህ እያለ መቼም አናማውም። እሱ እያለ አናማው ወይም ደግሞ እኔ እያለሁ እኔ እንጃ መቼም ጨርሶ ንቀት ካልሆነ በቀር ከመካከላችን እኔ ነው ያማም አንድ ሰው አንዱ ሰው ሌላውን በመካከሉ እያለ አያማም ሃሜት የሚባለውም የሌለውን ሰው ማንሳት ማለት ነው በክፉ እግዚአብሔር ግን ያያል ያ ሰው በመካከላችን እያለ ያ ሰው በመካከላችን እያለ ያን ሰው ማናነሳ ከሆነ እግዚአብሔርን እንዴት ከዚያ ሰው በታች አደረግ ነው አይገርማችሁም አንድ የዚህ ዓለም ስስታም የቃል ኪዳን እህቶ አልበቃው ያለች ክርስቲያን የሰውን ሚስት ባሏ ተቀምጦ በምንም አይነት ሊደፍር አይችልም። ባሏ እያለ ልትደፍር አትችልም። ነገር ግን እግዚአብሔር እያለ እንደፈለጉ ሆናሉ። እግዚአብሔር እያለ እንደፈለግን ሆናለን። እግዚአብሔር ያያል እና በጣም ይጨንቀኛል። አንዳንድ ጊዜ እንደሌለ ስለቆጠር ነው ነው እንደማያይ አይተነው ነው። ሁሉን አይችልም እንደዚህ ዓለም ጠበብት አቅም ያንሰዋል ወይስ እንዴት ነው? እንዴት ይመስላችኋል ክርስቲያኖች ነው መቼም እንደተለመደ የዋህ ነው፣ ምንም አያደርገን ብለን ነው። ስለዚህ እግዚአብሔርን ተገና አድርገን ብንኖር ይሻላል እንጂ እግዚአብሔርን ተሰውረን የምንሰራው ስራ ምንም አይጠቅመንም። ለምን እኛ ተንኮሉን ስናስብ እሱ ደግሞ ማፍረሻውን ያስባል። እኛ ስንክብ እሱ እንዴት እንደሚንድ ያስባል፣ ያያልም ይሰራልም። ስለዚህ እግዚአብሔርን የሚሰወረው ነገር ስለሌለ እግዚአብሔር ሁልጊዜ በመካከላችን እንዳለ አድርገን ብናምን ጥሩ ነው። ይገርመኛል። አንድ ጓደኛ ነበር እና በሰው ፊት ጨርቄን አውልቄ ሰውነቴንም አልታጠብም፣ በምተኛም ጊዜ በሰው ፊት በምንም አይነት ራቆቴን አልሆንም። ታዲያ እንዴት ነው እግዚአብሔር ያየኛል አብሮኝ ነው ያለ፣ እንዴት ነው በሱ ፊት ራቆቴን መሆነ? ሁልጊዜ እንደዚህ ይል ነበር። በኋላ አንደኛው ምን ብሎ መለሰለት፣ እንዴ አንድ ህፃን በአባቱ ፊት ራቁትን መሆኑ ያሳፍረዋል ወይ? አንድ ህፃን በአባቱ ፊት ራቁትን መሆኑ አያሳፍረውም። ልክ እንደዚያ ነው ብሎ ነገረው። ትንሽ ተሻለው። እስከዚህ ድረስ ነው እግዚአብሔር አብሯቸው እንዳለ የሚያምኑ ሰዎች። እግዚአብሔር አብሮን ካለ በክፉም ነገር ልንፈራ አይገባም። እግዚአብሔር አብሮን ካለ ወደ መቃብር እንኳን ብንሄድ አንፈራም። አንዳንድ ሰዎች አይታችሁ እንደሆነ ወደ መቃብር በሀገራችን ማለት ነው። መቃብር ወዳለበት ለመሄድ ብቻዬን አልሄድም ይላሉ። ብቻችን አንሄድም እንላለን። ሌላ ምን እንፈልጋለን? አንድ ሰው እንፈልጋለን። እግዚአብሔር ግን አብሮ ነበረ። ከዚያ ሰው ደግሞ እግዚአብሔር ይበልጥ ነበር። ተመልከቱ። አንዳንድ እናቶች ደግሞ ቆርበን ብቻችን አንሆንም ይላሉ። ነገር ግን ሲቆርቡ እሱ ተዋህዷቸዋል። እሱ አብሮ ጓደኛ ነው። ከዚያ ተከታይ ራሱን ከማያድነው ሰው እግዚአብሔር ይበልጥ ነበር እና ባጭሩ እግዚአብሔር ልቡናችን ያውቃል። እግዚአብሔር ምን ሥራውን ያውቃል። እግዚአብሔር በሥራ ቦታችን ነው። እግዚአብሔር በቤታችን ነው። እግዚአብሔር በመኝታ ክፍላችን ነው። እግዚአብሔር አሁን አብሮን አለ። በየትም ብንሄድ እግዚአብሔር አለ። ስለዚህ በመኪናም ስንሄድ አብረንም ሁለት ሦስቱን የምናወራውን ነገር ሁሉ ክፉ ቢሆን፣ መልካም ቢሆን ጥሩ እንደሚደሰት እንመን። ክፉ ቢሆን ግን አብሮን እንዳለን እንቁጠር። ክርስቲያኖች አብሮን ያለው እና እንግዲህ ተመልከቱ መቼም ከመካከላችን ኃጢአት የለብኝም የሚል የለም ይላል ዮሐንስ በወንጌሉ። ከመካከላችን ኃጢአት የለብኝም የሚል ቢኖር ውሸተኛ ነው። እግዚአብሔር ከሰማይ ወደ ሰው ልጆች ተመለከተ፣ ምናልባት እግዚአብሔርን የሚፈልጉ ቃሉን የጠበቁ ኃጢአት ያልሰሩ እንዳሉ ብሎ። ነገር ግን ሁሉም በትክክል በድለው አገኛቸው። ለምንድን ነው በድለው ያገኛቸው? ሁሉንም ስለሚያይ፣ ሁሉንም ስለሚያይ ሁሉም በድለው አገኘ። ከመካከላችን ኃጢአት የለብኝም የሚል አለ እንዴ? እንግዲህ ጨለማ ለብሰን የሰራ ነውን? ቤት ዘግተን ቢሮ ዘግተን የሰራ ነውን? ብቸኞች ነን ሰው የለም ብለን የሰራ ነውን? ክፉ ስራ ሁሉ የሚያውቅ ከሆነ እንግዲህ፣ ኃጢአትም የሌለብን ከሌለን ታዲያ እንዴት ነው የሚምረን? ንገሩኝ እባካችሁ። እንዴት አድርገን ነው የምንማረው? ንስሐ ብንገባም አንችልም። ንችል ማለትኩ ይቅርታ። ኔ ንስሐን እንትን ማለት ያደለም፣ መቃወሚያ አደለም። አቤት፣ አዎ፣ በቸርነቱ ነው። ማቴዎስ ወንጌልን እንመልከት፣ ማቴዎስ 19 ቁጥር 23ን ማቴዎስ 19 ቁጥር 23 እንዲህ ይላል። ግሩም ነው የእግዚአብሔር ቃል። ብቻ ትንሽ ትንሽ ገንዘብ ያላችሁ ሰዎች ደንግጥ እንዳትሉ አደራችሁን። ሳነበው የማቴዎስ ወንጌል ምዕራፍ 19 ቁጥር 23 እንዲህ ይላል የእግዚአብሔር ቃል። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ አለ፣ ለባለ ጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው። ለባለ ጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛ መላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል አለ። ትከታተሉ ያላችሁ። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። እግዚአብሔር መሐሪ አምላክ ነው። ባለጠጋ ስላችሁ አደራችሁን ደግሞ እንደለመደብን ሁልጊዜ ድሆቹን እንኑር ማለት አይደለም። ቢቻል በእውነት ከእናንተ መካከል የአሜሪካን ሀብታሞች ብትበልጡ እንዴት መልካም ነበር። በዚህ ሀገር ያሉ የእስራኤል ይሁዲዎች ሀብታሞች ናቸው፣ ሀገራቸውን ቀጥ አድርገው የያዙ ዋናው ሀብታቸውን ብቻ የሚያመልኩ ለማለት ነው። ሀብታቸውን ብቻ የሚያመልኩ። በዚህ ዓለም ሁለት ጌቶች አሉ። አንዱ ጌታ ገንዘብ ነው፣ አንዱ ጌታ እግዚአብሔር ነው። ስለዚህ እግዚአብሔርን ክደው ለገንዘብ ያደሩትን እንጂ እግዚአብሔርን እያሰባረኩ ገንዘብን የያዙትን ለምን ከጎተራ ላይ ጎተራ አይሆንም? ገንዘቡ ነገር ግን ከእግዚአብሔር ይልቅ ገንዘብን ለሚወዱ ሰዎች ነው። ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ የቀዳዳበት ሲወልቅ ይሻላል እንዴ እንግዲህ አውሳ አሉ። ደቀ መዛሙርቶ ደግሞ ባለጠጋ ሲባል የገንዘብ ብቻ አይደለም። እኛ የውሸት ባለጸጋዎች ነን። የሐሜት ባለጸጋዎች ነን። የምንዝር ያመንዝራነት ባለጸጋዎች ነን። የምቀኝነት ባለጸጋዎች ነን። የመለያየት መንፈስ ባለጸጋዎች ነን። የተንኮል ባለጸጋዎች ነን። የትዕቢት ባለጸጋዎች ነን። የፍቅረ ነዋይ ባለጸጋዎች ነን። የጥቤ ክርክር ባለጸጋዎች ነን። እርቅን ያለ መስማት ባለጸጋዎች ነን። የቂም በቀል ባለጸጋዎች ነን። እግዚአብሔርን የመጠራጠር ባለጸጋዎች ነን። የስንፍና ባለጸጋዎች ነን። አገርን ያለ መውደድ ባለጸጋዎች ነን። የወገን ፍቅር የሌለን ወገንን የመጥላት ባለጸጋዎች ነን። ታሪክን የመጥላት ባለጸጋዎች ነን። በአጠቃላይ ባጭሩ የሀብታን ባለጸጋዎች ነን። እኛ ማለት የኃጢአት የኃጢአት ባለጸጋዎች ነን። ከእኛ መካከል በኃጢአት ያልከበረ ማንም የለም። እዚህ ላይ የምሰራቸው እውነት ለመናገር ማንም ድሃ የለም፣ በኃጢአት አለ። የኃጢአት ድሃ ከመካከላች አለ? የለም፣ ማንም የኃጢአት ድሃ የለም። ሁላችንም ሀብታሞች ነን። በኃጢአት በኩል ሞኞች ነን። ብዙ ጊዜ ሌላውን እንመለከታለን። ቅድመ አውፅ ስረው አይንከ እስኪ አስቀድመ ከአይን ጉድፍ ያለውን አውጣው እና ሌላውን ተመልከት። እንዴ አንድ ሰው ከአይኑ ጉድፍ ገብቶበት፣ እባክህ እፍበል እን በሀገራችን ይባላል አይደል? ጉድፍ ሲገባብን፣ ኧረ እባክናለኝ እፍበል እፍበልልኝ፣ ከአይኔ ጉድፍ ገባ አውጣልኝ፣ እንላለን አይደል? እንዴ እኔ ከአይኔ ጉድፍ እያለ ወንድሜ ደግሞ በዚያ ወቅት ከአይኑ ጉድፍ ገብቶበት እባክህ የአይኔን ጉድፍ አውጣልኝ፣ ብለኝ እኔ ከአይኔ ጉድፍ እያለ የሱስን አወጣለታለሁ እንዴ? አለ ከመካከላችን ሮሮህ እንኳን የሚሞክር ቢኖረች አይለውም። ከአቅሙ በላይ ነው። ከኔ አይኔ ውስጥ ትልቅ ጋሬጣና ዋራ እያለ ሌላውን የሌላውን ማውጣት አልችልም። እንደዚህ እኔ የሚለው የእግዚአብሔር ቃል ቅድማ አውጠ ስራው አይነ አስቀድመህ የራስህን ኃጢአት፣ አስቀድመህ የራስህን ኃጢአት። ባለፈው እኮ ነግሬያችሁ ነበር መሰለኝ ፎቶ እንኳን ስንነሳ ፎቶ እንኳን ስንነሳ ሶስት አራቱን ተነስተን ፎቶ ሲመጣ ያ የታጠበውን ፎቶ ስናየው መጀመሪያ የምናየው የራሳችን ነው፣ አይደል እንዴ? ከዚያ በኋላ ነው ወደ የጓደኞቻችን የምንሄድ። እኔ እንጃ ተከታተላችሁ እንደሆነ እኔ ብቻ እንደሆንኩ አላውቅም። መጀመሪያ የራሳችን ካየን በኋላ ወደ ሌላ ወዲና ወዲ እንሄዳለን። መጀመሪያ የራሳችንን የራሳችንን ኃጢአት ሳንመረምር የራሳችንን ጉድፍ ሳናወጣ ወደ ሌላው እንረማመዳለን። ጉደኞች ነን ታዲያ እንደዚህ ያለን ጉደኞች የእግዚአብሔርን ቃል የማንሰማ የእግዚአብሔርን ቃል የምንፈልገውን ወስደን የማንፈልገውን የምንተው የእግዚአብሔር ቃል እኮ ሁሉ ማር ነው የእግዚአብሔር ቃል ሁሉም ጣፋጭ ነው የእግዚአብሔር ቃል ሁሉም ለእኛ ነው የተሰጠው ከእግዚአብሔር ቃል ውስጥ ለእኛ ያልሆነ አንድም የለም ነገር ግን የምንፈልግ የምንፈልገውን እንወስዳለን የማንፈልገውን እንተወዋለን የገቢያ ቃል አይደለም ሸቀጥ አይደለም የእግዚአብሔር ቃል ሁሉንም ልንቀበለው ይገባል ስለዚህ ክርስቲያኖች እንግዳውስ ሁላችን የኃጢአት ሀብታሞች ከሆን የኃጢአት ባለጸጎች ከሆን፣ ማን ነው የሚድነው ከመካከላችን? በሉ ንገሩኛ፣ ማን ነው የሚድነው? ሁላችንም የኃጢአት ባለጸጋ ከግመል በማነት ባለጸጋ ከሚጸድቅ አለ ግመል በመርፌ ቀዳዳ ቢሾልክ ይሻላል አለ የእግዚአብሔር ቃል። እንግዲህ ባለጸጋ ሲባል እንግዲህ ብር የሚቆጥሩት ብቻ አይደሉም። እኛም ሁላችን የኃጢአት ባለጸጎች ነን። እኛ ከምንጸድቅ ግመል በመርፌ ቀዳዳ ብትሾልክ ይሻላል። ታዲያ እንዲያ ከሆነ እንዴት ነው ተስፋችን? ምንድን ነው ንገሩኝ፣ እስኪ ምንድን ነው? አዎ በሰው ዘንድ አይቻልም በእግዚአብሔር ዘንድ ግን ሁሉም ይቻላል። ሁሉም ይቻላል ማለት በእግዚአብሔር ዘንድ ምሕረት ሞልቷል፣ በእግዚአብሔር ዘንድ ይቅርታ ሞልቷል። አግነንትን ማን ነው? አርጀንስ ነው አባታችን። በአራተኛው መቶ ክፍለ ዘመን የነበረ አንድ ቤተ ክርስቲያን ሊቅ ነበር፣ በሺህ የሚቆጠር መጽሐፍ የጻፈ በዚህ ዓለም የሚሠራውን ረኩሰት ሁሉ ያያል። ብዙ ጊዜ በማስተዋል ሲገነዘበው በዚህ ዓለም ያለን ሰዎች እግዚአብሔርን የቱን ያህል እንደምንፈታተነው ይረዳል። ነገር ግን እግዚአብሔር ደግሞ ያን ሁሉ ታግሶ ክፉዎችንም ኃጢአተኞችንም ጻድቃንንም በአንድ ላይ እየመገበ እስካሁን እንዳቆየ ያያል። በዚህ ዘመን እንደዚህ አይነት ሀያላን ነበሩ። በዚህ ዘመን ጣዖትን የሚያመልኩ ነበሩ። በዚህ ዘመን እግዚአብሔርን ሰዎች እንዳያውቅ የሚዋጉ ነበሩ። በዚህ ዘመን እንደዚህ ክፉ ስራ ተሰራ። ታዲያ ያን ሁሉ እንዴት ቻለው? ያን ሁሉ ታዲያ እንዴት በምህረት አለፈው ብሎ ሲያስብ አሁን ወደ ምህረቱ ባህር ውስጥ ጠለቀና ሳያውቀው በዚህ አይነት እግዚአብሔር ዲያብሎስን መጨረሻ ላይ ይምረዋል ብሎ ጻፈ። ትከታተሉኛላችሁ? ዲያብሎስንም ይምረዋል። ምክንያቱም የርራየው ብዛት በጣም ቸግረኝ ከአቅሜ በላይ ነው። ይችን በመጽሐፉ ብቻ ታዲያ ከቤተ ክርስቲያን ተወገዘ። ምክንያቱም ወንጌሉ እንኳን ዲያብሎስን ሊምር ቀርቶ እንግዲህ እያንዳንዳችን በቀኝና በግራ እንደምንቆም በዳግም ምጽአቱ ራሳችን ከዚያ በፊት ማስተካከል እንዳለብን ተነግሮናል። ይህ ደግሞ በጣም ጠቃሚ ነው፣ በዚህ ዓለም ለምንኖር ለሰዎች፣ ለኛ ግን ይህ ሰው የተናገረው የተንኮል ሳይሆን የርኅራኄው ብዛት ነው። በጣም ርሩህ ነው። ታስታውስ እንደሆነ አረብ በተሰቀለ ቀን ስንቶች ቅዱሳኑ ተቀምጠው ገነት ቀድሞ የገባው ማን ነው? ማን ነው? ፈአት ዘይማን ያ እጁን ከሰው ደም ነክሮ የኖረው። ቅድም ተመልከቱ ያን ግድግዳ ግፉ ሲል የነበረው ሰውዬ ግድግዳው አልገፋ ሲላቸው የእኛን አብዮትም እንገፋለን ማለት እንደዚህ ነው። ይህ ግድግዳ ካልተገፋችሁ እኛንም ልትገፉ አትችሉም። ከሁሉም በላይ ነን ሲል የነበረው እንኳን ዛሬ ንስሐ ቢገባ ይምረዋል። መንግሥቱ ኃይለ ማርያምንም ይምረዋል ንስሐ ከገባ የሚቃወማለን አለ። እኔ እንጃ መቼም እኛ ክፎች አይደለንም። እኛ እንቃወም ይሆናል አሁንም ያሉት ትቢተኞች ሁሉ ንስሐ ከገቡ ይምራል። ዲያብሎስም እምቢ ብሎት ነው እንጂ ንስሐ ቢገባ ይምረዋል እና እግዚአብሔር እስከዚህ ድረስ ቸር ነው። የውሃ አምላክ ነው። ቻይ ነው። ተስፋ አለን። ታዲያ ይህ ተስፋ አለን መሐሪ ነው፣ ሩሩ ነው ብለን ደግሞ ዝም ብለን በዚህ ቅዱስና ድንቅ አባታችን ፊት መጨፈር ደግሞ አይገባንም። ርኅራኄውን ተስፋ አድርገን እንጓዝና የመጨረሻ ጥቅሴን ትንቢት ኤርምያስ ምዕራፍ 32 ቁጥር 17 እናያለን። ኤርምያስ ስንት ኤርምያስ 32፥17 ነቢዩም አየው አየውና፣ ምን አለ? እንዲህ ብዬ ወደ እግዚአብሔር ጸለይሁ ይላል ነቢዩ ኤርምያስ። እንዲህ ብዬ ወደ እግዚአብሔር ጸለይሁ፣ አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል። እንዲህ ብዬ ጸለይሁ አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይልህና በተዘረጋች ክንድ ፈጥረሃል። ካንተም የሚያቀት ነገር የለም። ካንተም የሚያቀት ነገር የለም። ለብዙ ሺህ ምህረትን ታደርጋለህና ካንተ የሚያቀት ነገር የለም። እግዚአብሔርን የሚያቀተው ነገር የለም። በተዘጋ ቤት ገዝቷል፣ ገብቷል። በተዘጋ ቤት ወጥቷል። የሚያቀተው ነገር የለም። ዛሬ የሀገራችን ሁኔታ ሁሉም ዝግ ነው። በምስራቅ ብንሄድ ዝግ ነው። በምዕራብ ብንሄድ ዝግ ነው። በደቡብ ብንሄድ ዝግ ነው። በሰሜን ብንሄድ ዝግ ነው። እንደው ጨለማ አንድ ከሆን ከተባበርን እንደ ሐዋርያት በመካከላችን ተገኝቶ ሊሆን በማይችለው ወቅት እሱ በተአምር ለሀገራችን ሰላም ለኢትዮጵያ የማይልበት ሰላም ለኢትዮጵያ የማይልበት ምክንያት ምንም የለም። እግዚአብሔር ሁሉን ቻይ አምላክ ነው። የማይሆን ነገር ያለ አይመስለን። ዛሬ ብሔሮች፣ ጎሳዎች፣ ምኖች በቋንቋ በምናምን ተለያይተው ስናይ በምንም አይነት እርቅ የሚፈጠር አይመስልንም ከእንግዲህ ወዲህ እንላለን ከእንግዲህ ወዲህ እንላለን አብዛኛውን ጊዜ። ለእግዚአብሔር ግን የሚሳነው ነገር ስለሌለ የተበታተኑትን ሁሉ አንድ ያደርጋል። እግዚአብሔር ቸር ነው። አንድ አይሆኑም የተባሉትን አንድ እንዲያደርግ እንደ ይህ ሀገርንስ የዚህን ሀገር ታሪክ እንመልከት አስራ ሶስት ሀገሮች ነበሩ ነው የሚባለው። መጀመሪያ አንድ የነበሩ በኋላ ግን እግዚአብሔር ያን ደግ መሪ ያን አንድ አድርጋለሁ ያለውን መሪ ስለረዳው ሀምሳ ሀገሮች አንድ ሆኑ። ዛሬው የዓለም ገዢዎቹ ነው ቁጭ አሉ። እግዚአብሔር እግዚአብሔር ሁልጊዜ የተበታተኑትን አንድ ማድረግ ስራው ነው። እንኳን ለኢትዮጵያ ህዝብ የሚሳነውን ነገር ስለሌለ ሁሉን ቻይ ስለሆነ የተበታተነውን አንድ ያደርጋል። ደግሞም በተናቀው ሊያደርገው ይችላል። በተናቀው ሰው፣ ባልታሰበ ሰው፣ በህልም እንኳን በማናስበው ሰው ለኢትዮጵያ ህዝብ፣ ለኢትዮጵያ ታሪክ፣ ለኢትዮጵያ ቤተ ክርስቲያን ያስባሉ፣ ይጨነቃሉ የተባሉትን ትቶ በተባሉት ሳይሆን በተናቆቱ ኢትዮጵያን አንድ ላይ ሊያደርግ ይችላል። እግዚአብሔር አምላክ ተመልክቶ እዚህ እላቸዋለሁ። አንድ ጊዜ በዚህ በአስመራና በኢትዮጵያ መካከል ባለው አንዳንድ ቀልዶች ነበሩ። እና ጉራጌ ብዙ ጊዜ ትርፍ ይወዳል ይባላል። ማለት ንግድና ሳንቲም ትርፍ ይወዳል ከገንዘብ ጋር ነው እየተባለ ሰርቶ ስላደር አንድ መጥፎ ስም ተሰጥቶታል። ታዲያ አስመራም በተመለከተ ምን አለ ይባላል? ጉራጌ እንዴ፣ ምንድን ነው ይሄን ያህል እንዲሁ አስመራ፣ አስመራ ትርፍ ካወጣች ለምን አንሸጣትም? አለ እየተባለ ይነገርለት ነበር። ትዝ ይላችኋል። ትርፍ የሚገኝባት ከሆነ ለምን አትሸጥም? ለምን አትሄድም? አለ ይባላል። እንደዚህ ያለ ጉራጌ እያሉ ይናገሩ የነበሩት፣ ታዲያ የኢትዮጵያ የመጀመሪያዎች ነን፣ የኢትዮጵያ ጠባቂዎች ነን፣ የኢትዮጵያ አሳቢዎች ነን የሚሉ ነበሩ። ዛሬ እነዚያ ግማሹ ዝንጉርጉር ባንዲራ ሰንደቅ ዓላማ፣ ግማሹ ነጭና ቀይ፣ ግማሹ ጥቁር፣ ግማሹ ዛፍ፣ ግማሹ ምን ሲል ጉራጌ ለኢትዮጵያ አንድነት ቆም። አይገርማችሁም? እኔ የጉራጌን ድርጅት ደግፌ ምን ብዬ አይደለም። ደሞ ይቅርታ ወደ ሌላ ነገር እንዳታዞሩት። እኔ የምለው እግዚአብሔር ያልታሰቡትን ሰዎች ለዛች ሀገር እንዴት እንደሚያስነሳ የኢትዮጵያ ልጆች ሰንደቅ ዓላማውን ሲረግጡት ሰንደቅ ዓላማውን ይገርማል። በዚታች አንድ የሆነ ቢሮ ነበር እንደማል ሁለት ሶስት እኔ ጋር የሄዳችሁ ትዚላችሁ እንደሆነ ዙሪያው በሙሉ የኢትዮጵያ ሰንደቅ ዓላማ ነበር በሙሉ የኢትዮጵያ ሰንደቅ ዓላማ ነበር እና ዛሬ እኛ እኛ እርስ በርሳችን ስንባላ ለኢትዮጵያ የሚያስቡ ውጭ ያሉት ሆኑ። ለኢትዮጵያ የሚያስቡ ሌሎች ሆኑ። የአሞነ ይህኛ ዛሬ ስናሰው የሀገራችን ነገር የቤተ ክርስቲያናችን ነገር ህልም ይመስለናል። እግዚአብሔር ግን አንድ ቀን ሁሉን ቻይ ስለሆነ አንድ ያደርገናል። እኔ በዚህ አልጠራጠርም። ስለዚህ እግዚአብሔር ሁሉን ቻይ ስለሆነ ሁሉን የማይችሉትን ፍጡራን ከመከተል ሁሉን ቻይ እግዚአብሔርን ብንከተል ይሻላል። ታዲያ እንዴት ለምን ነው የምንከተለው? በብቸኝነት ነው አይደለም፣ በህብረት ነው። ቶማስ ብቸኛ ሳለ በምንም አይነት ክርስቶስ አልተገለጠለትም። በአንድ ላይ በህብረት በነበሩ መካከል ሲገኝ ነው የተገለጠለት። ስለዚህ ክርስቲያኖች ሁልጊዜ ብቸኞች አንሁን። ስለ ህብረት እናስብ፣ ስለ አንድነት እናስብ፣ ስለ ፍቅር እናስብ፣ ስለ መቻቻል እናስብ። በተለይ ሽማግሌዎች አትቀደሙ። ወጣቶች ሽማግሌዎች ሆነው ወጣቶች ስለ አንድነት ወጣቶች መዝሙራቸው ሁሉ ስለ ፍቅር ስለ ህብረት ሲናገር ሽማግሌዎች ወደኋላ ልትሎ አይገባም። ስራችሁ ነው የተለያዩትን አንድ ማድረግ፣ የተጣሉትን ማስታረቅ፣ የተበታተኑትን የተዘሩትን ነዘር ማሰባሰብ፣ ወጣቶች እንዲቻቻሉ ማድረግ፣ የመጠበቅ የማስማማት፣ የመቻቻል ኃላፊነት አለባችሁ፣ ኃላፊነት አለባችሁ። ስለዚህ በየቀኑ እንለፈልፋለን፣ ግድ የለም። እናባካችሁ በተለይ ሽማግሌዎች ለዕርቅና ለሰላም ለመቻቻል፣ ጭንበቀልን ለመተው ተቀዳሚዎች ሁኑልን ተቀዳሚዎች ሁኑልን። በጎችን ጠብቁም ተብሏል። ጥቦቶችን ጠብቁ ተው። ለቄሶች ብቻ አይደለም ለእናንተም ጭምር ነው እና እግዚአብሔር አምላክ፣ ሁሉን ቻይ አምላክ በመሆኑ አንድ ቀን ቤተ ክርስቲያናችንም፣ የኢትዮጵያን ሕዝብም፣ የተለያየውን ሁሉ በተአምር አንድ አድርጎ እስከሚመጣበት ቀን ድረስ በዛሽ ምድር እንደምንኖር ተስፋ አለን። ያም ተስፋ ሁሉን ቻይ በሆነ በአምላካችን በኢየሱስ ክርስቶስ እንጂ በሰው ኃይል አይደለም። ለዚያም እግዚአብሔር አምላክ እሱ ይርዳን። ክብር ምስጋና ለሱ ይሁን።